ሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ አስራ አንድ ሁለት ሺ አስራ ሁለት ዓመተ ምህረት ዝግጅታችን ጀመረ። የደቡብ ብሔሮች ብሔረሰቦችና ህዝቦች ምክር ቤት ዛሬ ሰኔ አስራ አንድ ቀን ሁለት ሺ አስራ ሁለት ዓመተ ምህረት ባካሄደው አምስተኛ ዙር አምስተኛ ዓመት የስራ ዘመን ሁለተኛ አስቸኳይ ጉባኤ የህገ መንግስታዊ ስልጣን ርክክል መከናወኑን ወስኗል። ሲዳማ ክልል አስረኛ የኢትዮጵያ ክልል የሚያደርገውን ስልጣን በዛሬው ዕለት ሲረከብ በዝግጅቱ ላይ በንባብ ከተሰማው መግለጫ የተቀነጨበን ያሰማ ናችሁ። ሙሉ ዘገባው በአብይ ርዕስ ይቀርባል። ኢትዮጵያ ይሄ ኢትዮጵያ የተቀሩት ሁለቱ ሳይስማሙበት ስማሙበት በተናጠል የግድቡን ውሃ ሙሌት ብትጀምር እንኳ ሊከተሉ ከሚችሉ ሁኔታዎች ሁሉ የመጨረሻ የማይሆነው አማራጭ ነው ብዬ አምናለሁ። ለዚህ ምክንያቱ ወታደራዊ ጣልቃ ገብነት ኢትዮጵያን ከጀመረችው ፕሮጀክት ሊያስቆማት ስለማይችል ነው። ቢበዛ ለጊዜው ሊያደናቅፋት ይችላል። ያ ደግሞ ለግብፅ የሚፈይደው የለም ሪካርዶ ፋቢያኒ አካሄድና በዓለም አቀፉ የግጭቶች አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ የሰሜን አፍሪካ ፕሮጀክት ዲሬክተር ናቸው ከድርጅቱ የኢትዮጵያ ጉዳይ ከፍተኛ የጥናት ባለሙያ ዊሊያም ዴቪድሰን ጋር በጉዳዩና ና በወቅታዊ ይዞታው ዙሪያ ለመገናኛ ብዙኃን ከሰጡት ጋዜጣዊ መግለጫ የተወሰደ ነው። በምሽቱ መሰናዷችን ይህንንና ሌሎች የኢትዮጵያና ዓለም አቀፍ ጉዳዮችን የሚተነትኑ ዘገባዎችን አዳምጣላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሃዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ ከተደረጉ 4853 የላቦራቶሪ ምርመራዎች 195 ሰዎች የኮሮና ቫይረስ ተገኝተባቸዋል። በአጠቃላይ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 3954 ደርሷል ሲል የጤና ሚኒስቴር በፌስቡክ ገጹ አስታውቋል። ቫይረሱ በደማቸው የተገኝባቸው ሰዎች 90 ወንዶች እና 105 ሴቶች ሲሆኑ 144 ሰዎች ከአዲስ አበባ፣ 12 ከአማራ 12 ከትግራይ፣ 7 ከአፋር፣ ሰባት ከድሬዳዋ ከተማ፣ አራት ከሶማሌ ክልል፣ አራት ከኦሮሚያ፣ ሦስት ከጋምቤላ እና ሁለቱ ከሐረሬ ክልል ናቸው። ባለፉት 24 ሰዓታት ውስጥ በጤና ተቋማት የነበሩ ሁለት ግለሰቦች አንድ ወንድና የ80 ዓመት አዛውንት ሴት ሕይወት አልፏል። በአጠቃላይ በኢትዮጵያ በቫይረሱ ለህልፈት የተዳረጉ ሰዎች ቁጥር 65 ደርሷል። በሌላ በኩል የጤና ሚኒስቴር ከጤና ተቋማትና ከማህበረሰብ በወሰዳቸው 44 አስከሬኖች ላይ በተደረገ የላቦራቶሪ የናሙና ምርመራ የኮሮና ቫይረስ አለመገኘቱን የሚኒስቴር መስሪያ ቤቱ አስታውቋል። በሌላ መልኩ በትላንትናው ዕለት 85 ሰዎች 73 ከአዲስ አበባ፣ አምስት ከኦሮሚያ፣ አምስት ከአማራ እና ሁለት ከትግራይ ክልሎች ያገገሙ ሲሆን በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር 934 መሆኑን የጤናው ሚኒስቴር ገልጿል። የብሩንዲ ተመራጭ ፕሬዚደንት ኤቨርስት እንዲያ ሽሜ ዛሬ በሀገሪቱ መዲና ጊቴጌ በሚገኘው ኢንጎማ ስታዲየም የፕሬዚዳንትነት ቃለ መሐላ ፈጸሙ። ፕሬዚደንት ፔር እንኩርንዚዛ በድንገት ካረፉ ከአንድ ሳምንት በኋላ መሆኑ ነው። እንዳይ ሽሜ ቃለ መሐላ እንዲፈጽሙ የታቀደው ባለፈው ነሐሴ ወር ነበር። ነገር ግን በእንኩርንዚዛ ሞት ምክንያት ተመራጩ ፕሬዚደንት በተቻለ ፍጥነት ቃለ መሐላ እንዲፈጽሙ የሀገሪቱ ሕገ መንግስታዊ ፍርድ ቤት ባለፈው ሳምንት ወሰነ። ተመራጩ ፕሬዚደንት እንኩርንዚዛን እንዲተኩ በሀገሪቱ ገዢ ፓርቲ ተሰይመው ነው የተወዳደሩት። ባለፈው ግንቦት ወር በተካሄደው ምርጫ ከ60 ከመቶ በላይ ድምፅ አግኝተው አሸነፉ። ስልጣን ላይ የሚቆዩበት ጊዜ ሰባት ዓመታት ይሆናል። ደቡብ አፍሪቃ የኮሮና ቫይረስን መዛመት ለመቆጣጠር ስትል ለሶስት ወራት ያህል ተዘግታ ከቆየች በኋላ በቅርቡ ጥብቅ ቁጥጥር በማድረግ ምግብ ቤቶችና ካዚናዎች ወይም የቁማር ቦታዎችን መክፈት እንደሚጀምር ታውቋል። የሀገሪቱ ፕሬዚደንት ሲሪል ራማፎሳ ትናንት ማታ በቴሌቪዥን ባደረጉት ንግግር ፈቃድ ያላቸው ማረፊያ ቤቶችና የውበት ቦታዎችም እንደሚከፈቱ ተናግረዋል። አንዳንድ እገዳዎችን ለማላላት የተወሰነው ጥብቅ ቫይረሱን የመከላከል ተግባር ስለሚፈጸምበት ሁኔታ ከኢንዱስትሪ ተወካዮች፣ ከሳይንስ ምሁራን እንዲሁም ከአካባቢ መንግስታዊ መሪዎች ጋር ውይይት ከተደረገ በኋላ መሆኑን ራማፎሳ ጠቁመዋል። ፕሬዚዳንቱ አክለውም የአፍና የአፍንጫ መሸፈኛ ጭንብል ማድረግን የመሳሰሉ የኮሮና ቫይረስ መዛመትን ለመቀነስ የሚችሉ ተግባሮች የሚከናወኑ ከሆነ ሲኔማ ቤቶችን ያካተቱ የበዙ የንግድ ተቋማትም ሊከፈቱ ይችላሉ ብለዋል። ደቡብ አፍሪቃ ከሰማኒያ ሺህ በላይ የኮሮና ቫይረስ በሽተኞች እንዳሏት ከአንድ ሺ ስድስት መቶ በላይ የሚሆኑት ደግሞ እንደሞቱባት አስታውቃለች። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዓለም የጤና ድርጅት ዋና የሳይንስ ጠቢብ በመጪው ዓመት ማብቂያ ላይ ሁለት ቢሊዮን ዶዞች የሚሆኑ ጸረ ኮቪድ-19 ክትባት መድኃኒቶች ሊኖሩ ይችላሉ የሚል ተስፋ እንዳላቸው ዛሬ ገልጸዋል። ክትባቱ ሲገኝም ቅድሚያ ለሚሰጣቸው ሰዎች ይቀርባል ብለዋል። ዶክተር ሶማ ስዋሚ ናተን ጀነባ ሆነው ይህን ለጋዜጠኞች በቨርቹዋል በሰጡት መግለጫ እስካሁን ባለው ጊዜ ፍቱን የሆነ ክትባት ባለመገኘቱ አሁን የሚለውም ቢሆን ገና የሚታይ ነው ብለዋል። በዓለም የጤና ድርጅት መለኪያ መሰረት ቅድሚያ ማግኘት ያለባቸው የእድሜ ባለጸጎች፣ የስኳር በሽታን የመሳሰሉ በሽታዎች ያሉባቸውና ቁልፍ የሆኑ ሰራተኞች ናቸው። ነገር ግን ቅድሚያ የሚያገኙት የህብረተሰብ ክፍሎች የትኞቹ ናቸው በሚለው ላይ አገሮች መግባባት ላይ መድረስ ይኖርባቸዋል ብለዋል ስዋሚነተን። በዩናይትድ ስቴትስ ዲሞክራቶች እና ሪፑብሊካውያን የምክር ቤት አባላት በፖሊሶች አሰራር ላይ ለውጥ ለማምጣት እያደረጉ ያለው ጥረት ገፍቶ የተወካዮችና የህግ መወሰኛ ምክር ቤቶች ባቀረቧቸው የውሳኔ ሀሳቦች ላይ በመጪው ሳምንት ድምፅ እንዲሰጥባቸው ማቀዳቸው ታውቋል። አብዛኞቹ ዲሞክራቶች የደገፉት ፖሊሶች የሚጠቀሙት አንቆ ትንፋሽ የማሳጣት ዘዴ እንዲቆም የቀረበው የውሳኔ ሀሳብ መላ የተወካዮች ምክር ቤት አባላት ድምፅ እንዲሰጡበት የምክር ቤቱ የፍርድ ኮሚቴ ፈቅዷል። በፖሊሶች በደል ተፈጽሞብናል የሚሉ ሰዎች ክስ ለመመስረት እንዲቀልላቸው ሲባል የፖሊሶችን ያለመከሰስ መብት ውስን እንዲሆን የሚለውንም በውሳኔው ሀሳብ ውስጥ ተካቷል። የህግ መወሰኛው ምክር ቤት የብዙሀን መሪ ሚች ማክኮኔል የሪፑብሊካውያን የውሳኔ ሀሳብ ለድምፅ ወደ ማቅረብ እያመራ መሆኑን ትላንት ተናግረዋል። የቀረበው የውሳኔ ሀሳብ ፖሊሶች በወንጀል የተጠረጠሩ ሰዎችን ሲይዙ አንቆ ትንፋሽ ማሳጣቱን አስመልክቶ የክፍላተ ግዛትና የአካባቢ መንግስታት ለሀገሪቱ የፍርድ ሚኒስቴር ማሳወቅ አለባቸው ይላል። የፖሊስ አገልግሎቶች ለአደጋ የሚያጋልጥ ጥቃት ካልገጠመ በስተቀር የማነቅ ዘዴን የሚያስቀርብ ፖሊሲ ከሌላቸው ከፌዴራላዊ መንግስት የሚያገኙት ገንዘብ እንደሚገደብም የሪፑብሊካውያኑ የውሳኔ ሀሳብ ይጠይቃል። በመጨረሻም ባለፈው ዓመት ከዘጠኝ ሚሊዮን በላይ የሚሆኑ ሰዎች በግጭትና በመዋከብ ተግባር ምክንያት ከመኖሪያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ያወጣው ዘገባ ገልጿል። በዓለም ዙሪያ ለመሰደድ የተገደዱ ሰዎች ብዛት 79.5 ሚሊዮን መድረሱን ዘገባው ገልጿል። ይህን ያክል ብዛት ያለው ተፈናቃይ ሲታይ ለመጀመሪያ ጊዜ መሆኑን ጠቁሟል። የስደተኞቹ አገልግሎት ዓመታዊ ዘገባ በመጪው ቅዳሜ ታስበው ከሚውለው የስደተኞች ቀን ቀድሞ የወጣ መሆኑ ተገልጿል። በአሁኑ ወቅት ከዓለም ሕዝብ አንድ ከመቶ በላይ ወይም ከእያንዳንዳቸው 97 ሰዎች አንድ ሰው ተፈናቃይ ነው ይላል ዘገባው ወደ 80 ሚሊዮን ከሚጠጉት ተፈናቃዮች አብዛኞቹ በሀገር ውስጥ ከመኖሪያቸው የተፈናቀሉ ሲሆኑ 29.6 ሚሊዮን ወደ ሌሎች ሀገሮች ተሰደው ጥገኝነት የጠየቁ መሆናቸውን የስደተኞቹ አገልግሎት ዘገባ ጠቁሟል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። እስከ ነገ በደህና ቆዩን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 11 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትዊ አምሃሪክ ላይ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።

በለይቶ ማቆያ ጣቢያ ውስጥ እያሉ በመረጃ እጥረትና በአያያዝ ጉድለት የተነሳ የሚደርስባቸውን የስለልቦና ጭንቀት የሚያካፍሉበት ዘገባ በሁለተኛው አጋማሽ ላይ እናስደምጣችኋለን። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የደቡብ ክልል ምክር ቤት ዛሬ በሐዋሳ ከተማ ባካሄደው አምስተኛ ዙር አምስተኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ጉባኤ የሲዳማ ክልል የሥልጣን ርክክብን አካሂዷል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ዝርዝር ዘገባ አለው። የደቡብ ክልል ምክር ቤት ዛሬ በሐዋሳ ከተማ ባካሄደው አምስተኛ ዙር አምስተኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ጉባኤ የውሳኔ ሀሳብ በማቅረብ ለሲዳማ ክልል ሕገ መንግሥታዊ ሥልጣን ሽግግር ፈጽሟል። የሥልጣን መሸጋገሩንም የደቡብ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ህለን ደበበ አረጋግጧል። የደቡብ ብሔሮች ብሔረሰቦች፣ ሕዝቦች ክልል መንግስት በአዳዲስ መዋቅሮች የመደራጀት የቀረበው ጥያቄና የተሰጠው ምላሽ በስድስት ድምጸታ አቅቦ በአብላጫ ድምፅ ጸድቋል። በምን መሠረታቸው አዳዲስ ክልሎችም ይሁን ለሀገርም ምሳሌ ሊሆን በሚችል መንገድና ትምህርት ሊወሰድበት በሚችል መንገድ ህጋዊ ቅርጽ ይዘው መውጣት መቻል ስላለባቸው ብቻ እንደሆነ ተወስዶ ይሄ የውሳኔ ሀሳብ ቁጥር 14 2012 በፕሮጀክት ጽህፈት ቤቱ በንባብ ቀርቦ የስልጣን ርክክቡን ተወካይ ከንባቡ በኋላ መድረክ ላይ መጥተው እንዲረከቡ ጠይቃለሁ። አሁን በቀጥታ ወደ ንባቡ እንዲገቡ ጋብዛሉ። አቶ አዳነ። የደቡብ ብሔሮች ብሔረሰቦች፣ ህዝቦች ክልል መንግስት ምክር ቤት በተሻሻለው የክልሉ ህገ መንግስት አንቀጽ 51 ንዑስ አንቀጽ 3 ሀ መሰረት የውሳኔ ሀሳብ አቅርቧል። በዚህም መሰረት የደቡብ ብሔሮች ብሔረሰቦችና ህዝቦች ምክር ቤት ዛሬ ሰኔ 11 ቀን 2012 ዓ ም ባካሄደው አምስተኛ ዙር አምስተኛ ዓመት የስራ ዘመን ሁለተኛ አስቸኳይ ጉባኤ የህገ መንግስታዊ ስልጣን ርክክብ መከናወኑን ወስኗል። በመሆኑም ሲዳማ ሂዳር 2012 ዓ ም ውሳኔ ህዝብ በማካሄድ ባረጋገጠው መሰረት አስረኛው የኢትዮጵያ ክልላዊ መንግስት የሚያደርገውን ሙሉ ስልጣን ባለቤት ሆኗል። የቀድሞ የሲዳማ ዞን ምክር ቤት ዋና አፈ ጉባኤ አቶ ሰለሞን ላሌ በሲዳማ ህዝብ ስም ደስታቸውና ምስጋናቸውን ገልጠዋል። የክልሉ ምክር ቤት በአምስተኛ ዙር አራተኛ ዓመት በስምንተኛ መደበኛ ጉባኤም የሲዳማ ብሔር ክልል የመሆን ጥያቄ ተቀብሎ በህገ መንግስቱ አንቀጽ 47 እንዲሁም በተሻሻለው የደቡብ ክልል ህገ መንግስት አንቀጽ 39 መሰረት ውሳኔ ህዝብ እንዲደራጅና የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ህዝብ እንዲያስፈጽም በወሰነው መሰረት ቦርዱ ውሳኔ ህዝብ አስፈጽሞ ሲዳማ ክልል መሆን የሚያስችለውን 98.8 በመቶ ድምፅ ማግኘቱ ይታወሳል። የደቡብ ክልል ባለአዲስ መዋቅሮች ለማደራጀት የቀረበ ጥያቄ ምላሽና የውሳኔ ሀሳብ ላይ አስተያየት እንዲሰጡ የተጋበዙ የምክር ቤት አባላት የመጡባቸውን አካባቢዎች በዞንና በክልል የመደራጀት ጥያቄዎችን ሲያንጸባርቁ የተስተዋሉ ሲሆን የክልሉ ምክትል ሬስ መስተዳድር አቶ ርስቱ ይርዳው ይህንን ብሏል። ነባሩ ክልል ተጠናኮ ይቀጥላል እንደውም ጣጣው አሁን ነው የሚበልጠው፣ ስራው አሁን ነው የሚበልጠው። ምክንያቱም ከነባሩ ክልልና ከአዲሱ ክልል ጋር ያለው ግንኙነት ሰላማዊ በሆነ መንገድ ሽግግሩ እንዲካሄድ አድርጎ አደራጅቶ ተደጋግፎ ያንንም ክልል እንዲበቃ ማድረግ የአዳዲሶቹ ክልሎችን ህዝቦችን ጥያቄ ምላሽ እንዲያገኝ መባብረን መስራት ይኖርብናል። በድጋሚ እኔም መላሽ ሲዳማ ህዝብ እንኳን ደስ አላችሁ። ምክር ቤቱ በዛሬው ውለው በኮሮና ቫይረስ መከላከያ ስራዎች አፈጻጸም ላይ መክረዋል። ከሁለት ነጥብ ስድስት ቢሊዮን በላይ ተጨማሪ በጀትም አጽድቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታን ዘብዴዎስን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በድሬዳዋ የድል ጮራ ሪፈራል ሆስፒታል ሰራተኞች አስተዳደሩ ለኮሮና ቫይረስ ተጋላጭ ሆነን እንድንሰራ እያደረገን ነው ሲሉ ቅሬታ አቀረቡ። በትላንትናው እለት በኮሮና ቫይረስ ምክንያት ሕይወታቸው ያለፉ አንድ የድሬዳዋ ነዋሪ ቫይረሱ እንዳለባቸው ሳይታወቅ ለአስር ቀናት በድል ጮራ ሆስፒታል ቆይተዋል። ለእኚህ ግለሰብ በሆስፒታል የሕክምና ክትትል ሲያደርጉላቸው የነበሩ የሆስፒታሉ ሰራተኞች ተመርምረው በአስቸኳይ የምርመራ ውጤታቸውን እንዲያውቁ እስከዚያው ድረስም ወደ ለይቶ ማቆያ እንዲገቡ አለመደረጉ ለሌሎች ህሙማንና ሰራተኞችም ተጋላጭነታቸውን የሚጨምር ነው ብለዋል። የመከላከያ የሕክምና ቁሳቁሶችም በአግባቡ እየቀረቡልን አይደለም ሲሉ አማረዋል። የጤና ቢሮ ግን የሆስፒታሉን ሰራተኞች ወደ ለይቶ ማቆያ አስገብቶ የሕክምና አገልግሎቱን ከማስተጓጉል ይልቅ የህክምና ቁሳቁሶችን በበቂ ሁኔታ አቅርቤ ያለሁ ይላል። የምርመራ ውጤታቸውን በፍጥነት ያልታወቀው ከመመርመር አቅም ውስንነት ጋር በተያያዘ ነው ብሏል። ይሁንና በዛሬው ዕለት ይፋ በተደረገው የምርመራ ውጤት ከግለሰቡ ጋር ንክክ የነበራቸው የሆስፒታሉ ሰራተኞችም ሆኑ አብረው ተኝተው የነበሩ ህሙማን ከቫይረሱ ነፃ ናቸው ተብሏል። አዲስ ቸኮል ተጨማሪ ዘገባ አለው። ለድሬዳዋ ብቻ ሳይሆን ለአጎራባች ክልሎችም የሪፈራል ሆስፒታልነት አገልግሎት እየሰጠ የሚገኘው የድል ጮራ ሪፈራል ሆስፒታል በህክምና ክፍሉ ተኝተው የነበሩ ግለሰብ የኮሮና ቫይረስ እንዳለባቸው ሳይታወቅ ለበርካታ ቀናት በሆስፒታሉ መቆየታቸው ተነግሯል። ቆይቶ ምርመራቸው ሲታወቅ የኮሮና ቫይረስ እንዳለባቸው የታወቀው እኚሁ ግለሰብ አሁን ሕይወታቸው ያለፈ ሲሆን ከእርሳቸው ጋር ንክኪ ለነበራቸው ባለሙያዎች እስካሁን ምንም የተደረገ ነገር እንደሌለ ስማቸው መግለጽ ያልፈለጉ ሰራተኛ ለቪኦኤ ቃላቸውን ሰጥተዋል። ይሄ ማለት እዛ ጋር ያለ ጽዳትም፣ ድጋፍ ሰጪም በሌለ ማቴሪያል በባዶ እየሰራ ይሄ ሁሉ ባለሙያ ተጋሎጭ ነው። ከተጋለጠም በኋላ እነኚህን ባለሙያዎች እንደምናውቀው እንደ ስታንዳርዱ እነኚህ ሰዎች ወደ ኳራንቲን መግባት አለባቸው። ባለሙያዎቹ ከቤተሰብም መገለል ነበረባቸው። ግን ማንም ዞር ብሎ ሊያያቸው ይቻላል የለም። ኢቭን ሳምፕል የሰጡት ራሳቸውን ለማዳም በቃ ፖዚቲቭም ከሆንን እንወቀው ኔጌቲቭም ከሆንን ብለው ራሳቸው ነው ሳምፕል የሰጡት እንጂ ቢሮውም ሆኑ ሆስፒታሉ እዛ ቦታ ላይ ተጋልጠዋል፣ ኳራንቲን ይግቡ ብሎ አይዞሊን ለማድረግ አልሞከረም። እኛም ኤመርጀንሲ ነው የምንሰራው በማሰዓት ያ ሰውዬ ገብቶ እንደተኛ አይታወቅም። ብዙ ሰው ተጋልጧል። ከዚህ በፊት በሀረር ሕይወት ፋና ሆስፒታል የኮሮና ቫይረስ ያለበት አንድ ሰው ሲገኝ ሆስፒታሉ ለአራት ቀናት ተዘግቶ የጸረ ተዋሲ ኬሚካል ርጭት ተደርጎለት ነበር ያሉ እኛ አስተያየት ሰጪ ለድል ጮራ ሆስፒታል ግን ምንም የተደረገ ነገር የለም ይላሉ። የሕክምና ባለሙያዎችና ሌሎች የሆስፒታሉ ሰራተኞች የኮሮና ቫይረስ መከላከያ ቁሳቁሶችን በበቂ ሁኔታ እየተሰጡን አይደለም ሲሉ ቅሬታ አቅርባሉ። ከማስክ አኳያ አንድ ማስክ ለሳምንት ይቺ ትንሿ አረንጓዴው ማለት እውነት ነው የምላችሁ ይሄ ማስክ ለአራት ሰዓት አትሰራበትም ላብ ከነካ ወደ ሶክ ሊሆናል፣ ይበላሻል። ይህን ናይንቲ ፋይቭማ አይታሰብም። በስንት ጊዜ በወር በምናምን አንድ አባ ትመጣለች። እነኚህን ነገሮች መሰረት በማድረግ ነው ተደጋጋሚ ችግሮች ስለሆኑ ከቢሮም ለሌላ ተቋማት እንደሚያደረገው ውስጥ ሆስፒታሉን ሰፖርት እያደረገ አለ። ሆን ኤመርጀንሲን የምሰራው ሁለት ወር የሆንን አልከጠየቅን ሉ ልብሱ ይሰጠን፣ ጫማው ይሰጠን፣ እናገለግላለን። እኛ ኮቪድ ሴንተር ልካን መስራት እንችላለን። ለምን በሽተኞቹን ታቃቸዋለን። ፖዘቲቭ ናቸው። ስለዚህ ራስ እንጠብቃለን። ሌላ ግን አሁን ኤመርጀንሲ ነን። ኮቪድ ብለ ሁሉንም በሽተኛ ሴፍ ሳትሆን የምታገለግለው ለምን? ኮቪድ አይደለም ነን ኮቪድ ስለተባለ የጽዳት ባለሙያዎችን የሚመስሉ ድጋፍ ሰጪ ሰራተኞች ከህሙማን ጋር ቀጥተኛ ንክክ ያላቸው ቢሆንም ምንም አይነት የመከላከያ ቁስ ድጋፍ ስለማይደረግላቸው በግላቸው እየገዙ ነው የሚጠቀሙት ተብለዋል። ሰራተኞቹ ከጥቅማጥቅምና ፍትሃዊ አገልግሎት ጋር የተገናኙ ሌሎች ቅሬታዎችን ያቀርባሉ። የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ በሆስፒታሉ ተገኝተው የሁሉም የስራ ክፍል ተወካዮች በተገኙበት ከሰራተኞቹ ጋር በዚህ ውይይት አካሂደዋል። በጉዳዩ ላይ ለጋዜጠኞች መግለጫ የሰጡት የጤና ቢሮ ኃላፊዋ የኮሮና ቫይረስ ከተገኘባቸው ታማሚ ጋር ንክክ የነበራቸውን ሁሉ ወደ ለይቶ ማቆያ ብናስገባ ሆስፒታሉ መዘጋቱ ነው ይላሉ። በዚህ ረገድ አገር አቀፍ አሰራር መዘርጋቱን የተናገሩት ወይዘሮ ለምለም ወደ ለይቶ ማቆያ ከማስገባት ይልቅ አስቀድሞ ራሳቸውን እንዲከላከሉ ማድረግን ነው የመረጥ ነው ይላሉ። ካራንታይን ማድረግ ደግሞ መጀመሪያ አካባቢ እንዳያችሁት ሁለቱ በሽተኞች መጀመሪያ እንደተገኙ ከነሱ ጋር የቅርብ ንክክ ያላቸውን የጤና ባለሙያዎች ሁሉ ሆቴል ላይ ኳራንታይን አድርገናቸው ነበረ። ምንድን ነው የዛ ያንን ያደረግንበት ጥንቃቄም አልነበረም በጊዜው በቂም አቅርቦት አልነበረም። እምነት ስላጣን ነው ማህበረሰቡ ውስጥ ከመሰራጨቱ በፊት ያንን እርምጃ የወሰድነው ማለት ነው። አሁን ግን ቀድመን ከ15 ቀን በፊት ተዘጋጅተን ሁሉም እያንዳንዱ ጤና ባለሙያ ሰርጅካል ማስክ ግላብ አድርጎ ስራውን እንዲሰራ ስላደረግን ወዲያውኑ ፖዘቲቭ የሆነው ታማሚ ሲገኝ ወዲያውኑ ናሙና ነው የወሰድ ነው ናሙና ውስደን ወደኛ የምርመራ ላቦራቶሪ ነው የላክ ነው የኮሮና ቫይረስ መከላከያ ቁሳቁሶችን በተመለከተም ድሬዳዋ ከሌሎች ክልሎች የተሻለ ክምችት አላት ይላሉ ለሰራተኞችን በቂ ግባት አቅርበናል ነው የሚሉት ድሬዳዋ ከሌሎች ክልሎች ጋር ከፌዴራል መንግስቱ ካገኘችው የመከላከያ ቁሳቁሶች ድጋፍ ባሻገር የእህት ከተማ ከሆነችው የቻይና ኩንሻን ከተማ የተገኘው ድጋፍ በአስተዳደሩ በቂ አቅርቦት እንዲኖር አስችሏል ይላሉ ወይዘሮ ለምለም ምንም እንኳ ወይዘሮ ለምለም በቀን ሁለት የህክምና ማስኮችን ለህክምና ባለሙያዎች እንደሚሰጥ ቢናገሩም የድል ጮራ ሆስፒታል ሰራተኞች ግን በቀን ሳይሆን በሳምንት ሁለት ወይም አንድ ማስክ ብቻ ነው የሚሰጠን ብለዋል። በዚህ ረገድ ክፍተቱ የተፈጠረው የት እንደሆነ እናጣራለን ብለዋል ወይዘሮ ለምለም። በጊዜያዊነት ግን ክፍተቱን ለመድፈን ለሰራተኞቹ በወር መቅረብ ያለበት ማስክና ሳኒታይዘር በአንድ ጊዜ እንዲቀርብላቸው ሰራተኞቹና ጤና ቢሮ መስማማታቸውን ወይዘሮ ለምለም አስታውቀዋል። የጤና ቢሮም ሆነ ሰራተኞቹ የሚስማሙበት የጋራ ችግር የሰራተኞቹ የኮሮና ቫይረስ ምርመራ ውጤት ቶሎ አለመታወቁ ነው። ይህ በአቅም ውስንነት የተፈጠረ ነው ይላሉ ወይዘሮ ለምለም። ችግሩ ግን በሂደት ይቀረፋል ብለው እንደሚያምኑ ነው የሚናገሩት። ሆኖም ከሰውየው አቅራቢያ አልጋ ይዘው ይታከሙ የነበሩ ህሙማንም ሆኑ ከገለሰቡ ጋር ንክክ የነበራቸው የሆስፒታሉ ሰራተኞች ውጤታቸው ከቫይረሱ ነጻ መሆናቸውን የሚያሳይ ነው ተብሏል። ይህ ግን የታወቀው ከሶስት ቀን በኋላ ነው። ሰራተኞቹ ያነሷቸው ሌሎች አስተዳደርነት ቅሬታዎችንም ጊዜ ሰጠው ለመፍታት ጥረት እንደሚያደርጉ ነው ወይዘሮ ለመለሙ የገለጹት። ከድልጮራ ሪፈራል ሆስፒታል አስቀድሞ የጥቁር አንበሳና የጎንደር ሪፈራል ሆስፒታል ሰራተኞችም ተቀራራቢ ቅሬታዎችን አቅርበው እንደነበር ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ዘርዘር አድርጎ ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ለወራት ተቋርጦ የነበረውና ለሳምንት የዘለቀው የታላቁ ህዳሴ ግድብ ዙሪያ የአዲስ አበባ ድርድር ያለ ስምምነት መቋጨቱን ተከትሎ በተለይ ግብፅና ኢትዮጵያ ሊወስዷቸው የሚችሉ አማራጮች እያነጋገሩ ነው። እንደ ቀደሙት ሁሉ በመሰንበቻውም የሶስቱ የተፋሰሱ አገሮች ኢትዮጵያ፣ ግብፅና ሱዳን ድርድር ሁለቱ አገሮች ኢትዮጵያና ግብጽ ከሁነኛ ስምምነት ለመድረስ ፈቃደኛ አልሆኑም ሲሉ አንዱ ሌላውን በአደናቃፊነት ሲወነጅሉ ቆይተዋል። ኢትዮጵያ በመጪው ጥቂት ሳምንታት ውስጥ እንደምታካሄድ ይፋ ያደረገችውን እቅድ ተከትሎም የግራ ቀኝ ውዝግቡ አይሏል። በአንጻሩም ግብጽ በኢትዮጵያ ላይ ጫና ለማድረግ የያዘችውን ግፊት አጠናቅራ መቀጠሏ ተዘግቧል። በሌላ በኩል በድርድሮቹ በአንዳንድ ቴክኒካዊ ጉዳዮች ላይ ከስምምነት መደረስ መቻላቸውም ተጠቁሟል። ይህ በእንዲህ እንዳለ የድርድሮቹን አካሄድና በቀጠናው የጸጥታ ጉዳዮች ላይ የሚኖረውን አንደምታ የገመገመው ዓለም አቀፉ የግጭቶች አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ በትላንትና ዕለት በጉዳዩና በወቅታዊ ይዞታ ዙሪያ ለመገናኛ ብዙኃን የሰጠውን ጋዜጣዊ መግለጫ የተከታተለው አሉላ ከበደ ተከታዩን ዘገባ አጠናቅሯል። አባይ ጉዳይ ዛሬም እያነጋገረ ነው። በህዳሴ ግድብ ጉዳይ ከግብጽ ጋር የተጀመረው ድርድር አሁንም ያለመሳካቱ ዳግም ገርበብ ብሎ የነበረው የተስፋ መስኮት መልሶ እንዳይዘጋ ስጋት አሳድሯል ከአንዳች ሁነኛ ስምምነት ላይ ለመድረስ የሚያስችል በቂ ጊዜ የለም ይላል ክራይሲስ ግሩፕ እናም ሁለቱ ሀገሮች ሱዳንን ጨምሮ ፈቃደኝነት ከሚያሳዩበት ስምምነት ፈጥነው መድረስ አለባቸው ነው ያለው ዝናሙ ደረስኩ ደረስኩ እያለ ነው ከግብፅና ከሱዳን ጋር የሚደረስ ስምምነት ኖረም አልኖረ ሁለቱ አገሮች እንዳታደርግ መወትወታቸውን ቢቀጥሉም ኢትዮጵያ ለግዙፉ ግድብ ውሃ ሙሌት በያዘችው እቅድ መሰረት ግን የቀረው የጥቂት ሳምንታት እድሜ ብቻ መሆኑን ያስታውሳል ቡድኑ የቅርቡን የመጨረሻውን የሁለቱን ወገኖች ያልሰመረ ድርድር ተከትሎ ባወጣው ሪፖርት። እናም ውጥረቱ ኑሯል። ከአጨቃጫቂውና ካጣቅኙ አሁንም መውጫ ከታጣላቸው ጉዳዮች አንዱ የግድቡ የውሃ ሙሌት መጠን ስሌት ነው። ይህ ሁኔታ በተለይ በአካባቢው ረዥም ጊዜ የሚቆይ ድርቅ በሚከሰትበት ወቅት ግብጽ የውሃ መሆን አለበት የምትለው የውሃ ኮታ አከራካሪው መሆኑን የግጭት አስወጋጁ ቡድን አጥኚዎች አስረድተዋል። ሪ ኢትዮጵያ ዋተር ዳንስትሪም ለተከታታይ ዓመታት ድርቅ አካባቢን በሚመታበት ጊዜ ተግባራዊ እንዲሆን በሚል የቀረበው ሐሳብ ኢትዮጵያ ለታችኛው የተፋሰስ አገሮች ውሃውን እንድትለቅ የሚጠይቅ ነው። ኢትዮጵያ ደግሞ ይሄ ግብፅ የናይል ይዞታዋን በበላይነት በመቆጣጠር ኮታዋን ማስጠበቅ እንዲያስችል የታለመ ነው ስትል ውድቅ አድርገዋለች። የቀድሞ የብሉምበርግ ጋዜጣ የኢትዮጵያ ዘጋቢ አሁን የክራይሲስ ግሩፕ የኢትዮጵያ ጉዳይ ከፍተኛ የጥናት ባለሙያ ዊሊያም ዴቪድሰን ነው የሰማችሁት። ኢትዮጵያ ሕዝቧን ከበረታ ድህነት ለማውጣት ይረዳኛል ስትል ልማቷን ለማቀላጠፍ ታላቅ ተስፋ የጣለችበትን ግዙፍ ግድብ ግንባታ ከአስር ዓመታት በፊት ስትጀምር በአንጻሩ ሙሉ በሙሉ የውሃ ምንጯን በናይል ላይ ያደረገችው ግብጽ ሂደት ትመለስ በሚለው ነገር ግን የትም ባልደረሰ ዓመታት የዘለቀ ድርድር የተፋሰሱን አገሮች ሁሉ ከግምት ያስገባ አንዳች ስምምነት መድረስ ያንኑ ያህል የሩቅ ተስፋ ሆኖ ቆይቷል። ከህልውናዋ ጋር ያቆራኘችው ኢትዮጵያ በውጥኗ ገፍታ ካለመችበት ግብ ብትቃረብም ያለ ናይል ህይወት የለም የምትለው ግብፅም በማንኛውም መንገድ ጥቅሜን ከማስጠበቅ ወደ ኋላ አልልም ትላለች። ለሀገር ውስጥ ፖለቲካ ታልሞ የሚሆን በኢትዮጵያ ላይ ተጨማሪ ግፊት ለማሳደር አንዳንድ የግብፅ ተንታኞችና ፖለቲከኞች የሚያቀነቅኑት የወታደራዊ ጣልቃ ገብ እርምጃ ወሬ እየተጋጋለ ይምጣ እንጂ የማይሆን ነገር ነው ይላሉ። I would say that this is arguably the least likely uh, scenario, least likely option if Ethiopia goes ahead with. ይሄ ኢትዮጵያ የተቀሩት ሁለቱ ሳይስማሙበት በተናጠል የግድቡን ውሃ ሙሌት ብትጀምር እንኳ ሊከተሉ ከሚችሉ ሁኔታዎች ሁሉ የመጨረሻ የማይሆነው አማራጭ ነው ብዬ አምናለሁ። ለዚህ ምክንያቱ ወታደራዊ ጣልቃ ገብነት ኢትዮጵያን ከጀመረችው ፕሮጀክት ሊያስቆማት ስለማይችል ነው። ቢበዛ ለጊዜው ሊያደናቅፋት ይችላል። ያ ደግሞ ለግብፅ የሚፈይደው የለም። ታዲያ ባለጉዳዮቹ ሶስት ይሁኑ እንጂ በግብጽ ግብዣ የሚሆን በሌላ ራሳቸውን ከጨዋታው ማስገባት የፈቀዱ በርካቶች ናቸው። ለግብፅ አድልተዋል በሚል የሚወቀሱት ዩናይትድ ስቴትስና አብዛኞቹ የአረብ ሊግ አባል አገሮች ከዚህ ውስጥ ሲሆኑ፣ ግብፅ የመጨረሻውን ብርቱ ዲፕሎማሲያዊ ጫና ማሳደር በሚል በያዘችው ግፊት ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት የመውሰድ ሀሳብ እንዳላትም አመልክታለች። የዚህ ሁሉም ድምር ውጤት ዓላማ ኢትዮጵያ በዲፕሎማሲው ጎራ እንድትገለል ለማድረግ ነው። ሞሐመድ አልሴባይ ለግብፅ የውሃ ምንጮችና የመስኖ ልማት ሚኒስቴር ቃል አቀባይ ናቸው። ኢትዮጵያ ቀደም ሲል ከያዘችው ሐሳብ ፍቅቅ ለማለት ያለመፈለጓን በሦስቱ አገሮች የሚኒስትሮች ድርድር ወቅት ግልጽ አድርጋለች ሲሉ አዲስ አበባን ከሰዋል። በአንጻሩ የኢትዮጵያ የውጭ ጉዳይ ሚኒስቴር ገዱ አንዳርጋቸውም የግብፅ ግትርነት አላላውስ ማለቱን የተናገሩት በአንዳንድ የቴክኒካዊ ጉዳዮች ከስምምነት መድረስ መቻሉን ኢትዮጵያ ይፋ አድርጋለች። ስማቸውን እንዳይገለጥ የጠየቁ አንድ የግብፅ ባለስልጣንም በተለይ የግድቡን የመጀመሪያ ውሃ ሞላል በተመለከተ ከስምምነት መድረሳቸውን አምነዋል። የተለያዩ ፍላጎቶች ላሏቸው ተዋናዮች ስምምነት እንዲሁ በቀላሉ የማይደረስበት መሆኑን አጽንኦት የሰጠው ክራይሲስ ግሩፕ አንዱ ለሌላው ምክንያታዊ ስጋት ተገቢ ሚዛን እና ቦታ እስካልሰጠ ድረስ ሁሉም በየፊናው የማይታረቁ በሚመስሉ ፍላጎቶቻቸው የተገደቡ መከራከሪያዎች ሰለባ ሆነው እንዳይቀጥሉ ያለውን ስጋት አንጸባርቋል። ኢትዮጵያ የግድቡን ሙሌት በያዘችው ቅድ መሰረት ማከናወኗ እስካልቀረ ድረስ አሁን ያለው ቁልፍ ድርድር አመርቂ ውጤት ያስገኝ ዘንድ አስማሚ ሀሳቦችን መቀበሉ ግድ መሆኑንም ቡድኑ በምክረ ሀሳቡ አመልክቷል። ለዚህ ሁኔታ አመቺ የሆነ አስታራቂ የሚሰኝ ስም የተሰጠው የሦስተኛው ወገን ያለመግባባቱን ለመፍታት ያግዛሉ ያላቸውን አሳሪ ያልሆኑ ሀሳቦችን የሚያቀርብበት ልዩ የማደራደሪያ ስልት ነው። ለአሜሪካ ድምፅ ራዲዮ አሉላ ከበደ ከዋሽንግተን ዲሲ። ከበደን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዳት ቪኦኤ ኒውስ ዳት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ ንለፍ። የዩናይትድ ስቴትስ ምክር ቤት አባላት የጆርጅ ፍሎይድን ሞት ተከትሎ በመላ ሀገሪቱ በተቀሰቀሰው ታሪካዊ ተቃውሞ የሕግ ማስከበር አሰራር ለውጥ እርምጃ እንዲወስድ ለቀረቡት ጥያቄዎች መልስ ለመስጠት እየተጣደፉ ናቸው። የተወካዮች ምክር ቤት ዴሞክራቶች ያዘጋጁትን ሕግ ሊያሳልፉ እየተሰናዱ ናቸው። የመወሰኛው ሪፐብሊካኖችም በሚቀጥለው ሳምንት ድምጽ እንሰጣለን ሲሉ ትላንት ረቡዕ አስታውቀዋል። ታዲያ ሁለቱ ወገኖች በዚህ ከባድ የሆነ የምርጫ ዓመት ከአንዳች ስምምነት የመድረስ እድል ይኖራቸው ይሆን? የአሜሪካ ድምጿ ካትሪን ጄፕሰን ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። ተቃዋሚ ሰልፈኞች ይዘውት የከረሙት የፖሊስ አሰራር ለውጥ ጥያቄ ከአሜሪካ ጎዳናዎች ወደ ካፒቶል ሂል ዘልቋል። የመወሰኛው ምክር ቤት ሪፑብሊካኖች ለፖሊስ አሰራር ለውጥ የራሳቸውን እቅድ አቅርበዋል። የህጉ አንዱ አርቃቂ ሴኔተር ቲም ስካት ሲያስረዱ እንዲህ ብለዋል። እዚያ አገር ውይይት ሲደረግ አንተ ከህግ አስከባሪዎቹ ወገን ነህ ወይስ ነጭ ያልሆኑት ማህበረሰቦች ወገን ነህ የሚል ጥያቄ በብዛት ይነሳል። ግን የግድ ከሁለት አንዱን ምረጥ ማለት ትክክል አይደለም። የየትኛው ወገን ነህ ለሚለው ጥያቄ መልሱ እኔ የአሜሪካ ወገን ነኝ ነው። ምክንያቱም ለአሜሪካ ወገን ስትሆን፣ ነጭ ያልሆኑት ማህበረሰቦች በስልጣን ተቋማት ላይ ያላቸው አመኔታ እንዲሻሻል ትደግፋለህ ማለት ነው። ሪፐብሊካኖቹ ያዘጋጁት ህግ ማክሰኞ ዕለት ፕሬዚደንት ዶናልድ ትራምፕ የፈረሙትን ማስፈጸሚያ ትእዛዝ የሚያጠናክር እንደሆነ ይናገራሉ። ሪፐብሊካን ሴኔተር ሊንዚ ግራም እንዲህ ብለዋል። እኔ ስልችት ያለኝ ዴሞክራቶቹ ባልደረቦቼ ይሄ ሙሉ በሙሉ የትራምፕ ጥፋት ነው የሚሉት ነገር ነው እንዴ። ፕሬዚደንት ኦባማ ስምንት አመት ሙሉ አልነበሩላችሁም እንዴ? ዲሞክራቶች የሪፐብሊካኖቹ ህግ በቂ እንዳልሆነ ነው የሚናገሩት። በዚህ አመት ውስጥ ብሪያና ቴይለር የተባለችው ጥቁር አሜሪካዊት ለህልፈት እንደተዳረገችበት ያለ ለፖሊሶች አስቀድመው ሳያሳውቁ የእስር ማዘዣ ይዘው ሰው ቤት ዘው ብሎ የመግባት ስልጣን ወይም ጆርጅ ፍሎይድን ለህልፈት ያበቃውን አንገት ይዞ በቁጥጥር ስር ማዋል የመሳሰለውን በተመለከተ መፍትሄ አላስቀመጠም ብለው ዲሞክራቶች ይከራከራሉ። በመወሰኛ ምክር ቤቱ የዲሞክራቶች መሪ ሴኔተር ቸክ ሹመር ያስረዳሉ። ሪፐብሊካን ቢል ዶዘንት ፕሮቫይድ ኢት ሶ ዊ ሃቭ ኤ ቴል ኦፍ ቱ ቼምበርስ። እውነተኛው ለውጥ የሚመጣው ተጠያቂነት ሲኖር ነው። ሪፐብሊካኖች ያረቀቁት ህግ ግን ያን ያካተተ አይደለም። በሁለቱ ምክር ቤቶች መካከል ያለው ልዩነት ቁልጭ ብሎ ይታያል። በተወካዮች ምክር ቤት ዲሞክራቶች የቀረበው ሁሉን ጥያቄ ያካተተ ጠንካራ ህግ ነው። በመወሰኛው ሪፐብሊካኖች የረቀቀው ግን ከዚያ የጠበበ በውጤታማነቱም እጅግ የደከመ ነው። ዲሞክራቶች ያረቀቁት ህግ ደግሞ ፖሊሶች ሆን ብለው መሆኑ በግልጽ ባልተረጋገጠ ጥፋት አድራጎት ከመከሰስ የሚጠብቃቸውን የህግ ከለላ የሚያስወግድ እንደሆነ ተገልጿል። የተወካዮች ምክር ቤት ዲሞክራት አባል ኬረም ባስ ያስረዳሉ። የመግደል ስልጣን የሚሰጥ ስራ ላይ የሚመደብ ህግ አስከባሪ በሙያው እጅግ ከፍተኛ የሆነ ስልጠና ያለው ሊሆን ይገባል። በህዝብ ተጠያቂነት ያለው መሆንም አለበት። ዋይት ሀውስ በበኩሉ በዲሞክራቶቹ ህግ ውስጥ ካሉትና ፕሬዝደንት ትረምፕ በምንም አይነት ከማይፈርሙት ጉዳዮች አንዱ ይሄ ነው ብለዋል የዋይት ሀውስ ቃል አቀባይ ኬሊ መኬናኒ። ያንን የህግ ከለላ ማንሳት ማለት ፖሊስ ስራውን እንዳይሰራ መከልከል ማለት ነው። ሀገራችን ውስጥ ህግና ስርዓት የማስከበር ስራ ይቀንሳል፣ በየጎዳናው የህዝብ ደህንነት አይጠበቅም ማለት ነው። ፕሬዚደንት ትራምፕ በኮንግረስ የመወሰኛው ሪፐብሊካኖች የቀረበውን ህግ ይደግፋሉ። ከህጉ አቅራቢዎች አንዱ የሆኑት ሴኔተር ቲም ስካትም ህጉ ያልፋል ብለው ተስፋ እንደሚያደርጉ ገልጸዋል። ይህን ጉዳይ ዳር ሳናደርስ ብንቀር ህዝቡ አይፈቅድልንም ሲሉም አክለዋል። ይሁን እንጂ የእሳቸው ረቂቅ ህግ በዲሞክራቶች ከሚመራው የተወካዮች ምክር ቤቱ ጋር ብርቱ የሆነ ድርድር ካልተደረገበት የማለፍ እድል አይኖረውም። የምርጫ አመት እንደመሆኑም የምክር ቤት አባላት ጠንካራ ህግ ለማሳለፍ ያላቸው ጊዜ ውሱን ነው። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ ተከታዩ ዘገባ እንለፍ። የዓለም የጤና ድርጅት ባለፈው ሳምንት በሰጠው መግለጫ በአፍሪካ አህጉር የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 31 በመቶ ጭማሪ ማሳየቱን ጠቅሶ ቫይረሱ በከፍተኛ ፍጥነት እየተስፋፋ ከሚገኝባቸው አምስት ሀገራት መካከል ኢትዮጵያ አንዷ መሆኗን አስታውቋል። በዚህ በከፍተኛ ፍጥነት እየጨመረ ካለው በቫይረሱ የተያዙ ሰዎች ቁጥር ጋር ተያይዞም በሺዎች የሚቆጠሩ ከቫይረሱ ጋር ንክኪ ያላቸው ተብሎ የተጠረጠሩ ሰዎች ወደ ለይቶ ማቆያዎች እንዲገቡ ይደረጋል። ያለ ምንም ቅድመ ዝግጅትና በድንገት ወደ ለይቶ ማቆያ የሚገቡ ሰዎች ግን ውጤታቸው እስኪታወቅ ለከፍተኛ ጭንቀት እየተጋለጡ እንደሆነና በአንዳንድ አስገዳጅ ለይቶ ማቆያዎች ያለው አያያዝም ኢሰብኣዊ እንደሆነ ይናገራሉ። ባልደረባችን ስመኝሽ የቆየ በለይቶ ማቆያዎች ውስጥ ያሉ ሰዎችንና የስነ ልቦና ባለሙያ አነጋግራ ተከታዩን ዘገባ አሰናድታለች። በኢትዮጵያ የኮሮና ቫይረስ መግባቱ ከተረጋገጠበት መጋቢት ወር ጀምሮ በኮሮና ቫይረስ የተጠረጠረ ሰው ተመርምሮ ቫይረሱ እንደሌለበት እስከሚረጋገጥ ድረስ መንግሥት ወዳዘጋጃቸው ለይቶ ማቆያዎች እንዲገባ ይደረጋል። ለዚህም እንዲሆን በኢትዮጵያ ያሉት 46 የመንግስት ከፍተኛ ትምህርት ተቋማት 8000 ሰዎችን ማስተናገድ እንደሚችሉ ገልጸው የለይቶ ማቆያነት አገልግሎት መስጠት ጀምረዋል። ህይወት ገዛኸኝን ያገኘናት ከእነዚህ ትምህርት ተቋማት አንዱ በሆነው ና ከቅርብ ጊዜ ወዲህ የለይቶ ማቆያነት አገልግሎት እየሰጠ በሚገኘው የሀሮማያ ዩኒቨርሲቲ ውስጥ ነው ሀረር ውስጥ በስራ ላይ እንዳለ በኮሮና ቫይረስ በመያዙ ምክንያት ወደ ማገገሚያ ከተወሰደ አዋላጅ ነርስ ጋር በነበራት ንክኬ ምክንያት ወደ ለይቶ ማቆያው የተወሰደችው ህይወት ስትወሰድ የነበረው ሁኔታ ለእሷና ለቤተሰቧ ድንገተኛና አስደንጋጭ ነበር ትላለች እና መጀመሪያ ሙቀቴን ምናምን ለኩኝ ከዛ ህይወት ማለት አንቺ ነሽ ወይ ምናምን አሁን መልዕክት ደርሶናል እና ይህ ወረቀት የወጣው ከጤና ቢሮ ነው ምናምን ማረፊያ ትገቢያለሽ አለ እኔ ምን አረግኩለው በሱ የተነሳ ሲለኝ አራሌ ፖለቲክ ምናምን እንደዚህ የለኝም ግን በዛ አንሳት ሁለት ቀን እዛ ነበርኩኝ እሱ እያለ አልኳቸው አይ ለማንኛውም በቃ በትርሽ ያለውን ቤተሰብ አስመዝግቢኝና ዋሻንጣሽ አዘጋጅ ይመስል ብለው መጥተው ወሰዱ። እስቲ በማቆያው ውስጥ ያለውን ሁኔታ ምን ይመስላል? ስለ ሁኔታው አስረጅኝ። እነመጣ ከዛ እንደተነገረኝ ያደለን የመጣው ሳልሶላም እንዳለን የተነገረኝ ስራቸር ሁሉ ነገር እንዳለ ነገር የተነገረኝ ምግብም ደግሞ ምንም እንደማያሳስብ ነው የተነገረኝ። እና ምንም ይዤ አልመጣሁም፣ ብርም አልነበረኝም። እንደውም ማያገኝ ቻ ብር የሰጠችኝ ከመጣ እንደዛ እንደሰማሁት አይደለም ያለው ሁኔታ። አንሶላ የለም፣ ትራስ ጨርቅም የለም። ብድ ልብስ ግን ሰጡን አዲስ እና አንድ የገላ ሳሙና የልብስ ሳሙና እንዳባ ሰጡን። ሞዴት እንዳባ ሰጡን። ከዛም ምግብ፣ ምግብ የለም። በቃ ምግብ ያው ብር ያለ ሰው ነው እዚህ መብላት የሚችለው። ብር፣ ብር የሌለው ሰው ደግሞ መብላት አይችልም። ጽ ነው ያድላል እዚህ የሚመጣው ምግብ። በቃ አንድ ቀን በረሩ አገኘንበት። እንደገና እየሻገጠ እንጀራ ነው የሚያቀርቡለት። አንድ እንቁላል ለሁለት ተካፋ ይብናል። አስራ ስምንት ዓመቷ እንደሆነና በኮሮና ቫይረስ ምክንያት በተመላላሽ ሰው ቤት ተሰራ የነበረ ስራዋን እንዳጣቸው የምትናገረው ህይወት ከሶማሌ ክልል የመጡ ከስደት ተመላሾችን ጨምሮ በጣም ብዙ ሰዎች አሉበት በምትለው የዩኒቨርስቲው ለይቶ ማቆያም የቫይረሱ መከላከያ የሚሆን ምንም አይነት የፊት መሸፈኛ ጭንብልና ጓንት እንዳልተሰጣቸው አካላዊ ርቀትም እንደማይጠበቅ ትናገራለች። ዶክተሮችም መጥተው አይተውን አያውቁም የምትለው ህይወት በለይቶ ማቆያው ከገባች በኋላ ሀያ ሰዎች ቫይረሱ ተገኝቶባቸው ሲወሰዱ አይታለች። ይህም በለይቶ ማቆያው ካለው አያያዝ ጉድለት ጋር ተደምሮ ለከፍተኛ ጭንቀት እንደዳረጋትና እኔም ሊገኝብኝ ይችላል በሚል ፍርሃት እንቅልፍ ሳይወስዳት እንደምታድር ትገልጻለች። በጣም ይጨንቃል። በጣም በጭንቀት አለ ማሰብ አለ አሁን እንዴት ቢሆን እንዴት እጠርታለሁ ወይስ እሞታለሁ? ይህ ሁሉ ነገር አይኖሩ ስለሚመላለስ በጣም ነው የሚጨንቀው። በጣም አሁን ባይኖርብኝ ሺ በአስራ አራተኛው ቀን እንደገና ሌላ ናሙና ለ በዛ ውስጥ ሊገኝብኝ እንዴት ሆናለሁ ምናምን ታይኑሮ ያማለን ጠርፍም አይወስድም። በጣም ለረፍት ከሄደበት ዱባይ ሲመለስ ቦሌ ህብረተሰብ ትምህርት ቤት ውስጥ ለሀያ ሁለት ቀናት ቆይቶ ቫይረሱ እንደሌለበት ከተረጋገጠ በኋላ ወደ ቤቱ እንዲሄድ መደረጉን የነገረን ደግሞ በደቡብ ክልል ሆሳ ሆሳአና ከተማ ነዋሪ የሆነው አዳነ መለሰ ነው። ከሀሮማ ዩኒቨርሲቲ ጋር ሲነጻጸር በቦሌ ትምህርት ቤት የነበረው አያያዝ የተሻለና በቂ ነበር የሚለው አዳነ በተለይ በመረጃ እጥረትና የሐኪም ክትትል አለመኖር ምክንያት ግን በለይቶ ማቆያው የነበረውን የሰዎችን ጭንቀት ያስታውሳል። ወደ ለይቶ ማቆያ ትገባላችሁ ብሎ የጤና የተለያዩ ነገሮች ሲቆሙ፣ ህብረተሰብ የሆነ የሚያስበው እስር ቤት እንደሚገባ ነው ከባድ ዋሻ ስር ቤት እንደሚገባ አድርጎ ነው የሚያስበው። ትክክለኛው የማቆየው ግንዛቤ በተጨባጭ አይሰጠም። ለምሳሌ የአምቡላንስ ድምፅ ሲሰሙ እኔንም ሊወስደኝ ነው ወይ የሚል ከመቼ መቼ ይመጣብኛል የሚል በጣም በጣም ትልልቅ ሰዎችም ነበሩ። ነብሰ ጡሮች ነበሩ። በቃ የመደንገጥም ነገር ነበር። ወይ እኔ ተሰውሮብኝ ነው ያልመጠን ነፃ ነው ብሎ ይህን አይነ ካቆዩ ወይ ካልወጣን ሌላ ነገር አለ የሚል በጣም ከባድ ቴንሽን ነበረ። ስለ ኮሮና ቫይረስ ማብቂያ የሌላቸው የሚመስሉ መረጃዎችን ከመስማት ጀምሮ በድንገት ወደ አስገዳጅ ለይቶ ማቆያዎች በመግባትና ከገቡ በኋላ በመረጃ እጥረት በሚፈጠር የአይምሮ መረበሽ ምክንያት ከለይቶ ማቆያዎቹ ለማምለጥ ከመሞከር አንስቶ ራስን እስከ ማጥፋት የሚያደርሱ አጋጣሚዎች በተደጋጋሚ መሰማት ጀምረዋል። በዚህ ጉዳይ ያነጋገር ናቸው ለ14 ዓመታት በአማኑኤል አይምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአይምሮ ሐኪም ዶክተር ሚኒሊክ ደስታ ከቤተሰብና ጓደኛ ከመገለል ባሻገር በሽታው ሊኖርበት ይችላል ተብሎ ተጠርጥሮ የተቀመጠ ሰው የምክር አገልግሎት የማያገኝ ከሆነ በተለይ ጭንቀትን የመቋቋም አቅማቸው አነስተኛ የሆኑ ሰዎችን ለከፍተኛ ጉዳት ያጋልጣቸዋል ይላሉ። በጥሩ ሁኔታ የሰለጠኑ የመካከለኛ ጤና ሰራተኞች ወይም ደግሞ ግንባር ቀደም ጤና ሰራተኞችም ቢሆኑ ለግለሰቦች ወይም ለቡድን ሊሰጡ የሚችሉትን የምክክር አገልግሎት ሰዎች ጭንቀትን እንዲቋቋሙ ይሄ የተፈጠረው ቀውስ እኔ ሁኔታ እዚህ ውስጥስ ምንድን ነው? ወደፊትስ ምንድን ነው መሆን ያለበት የሚለውን ከእውነታ የተገናኘ ነገርን ተቀብለው መኖር እንዲችሉ የአገልግሎቱ መኖሩ የግድ ነውና ይሄ በሌለበት ሁኔታ ግን ይህ ችግር ሊኖር ይችላል። ጤና ማለት አካላዊ ብቻ ሳይሆን የአእምሮም ጤና መሆኑን አበክረው የሚገልጹት ዶክተር ሚኒሊክ ከባህላዊው አኗኗር ተገልለው በተለይ ለኑሮ አስፈላጊ የሆኑ ነገሮች ሳይሟሉ በለይቶ ማቆያዎች ውስጥ ለሁለት ሳምንታትና ከዛ በላይ የሚቆዩ ሰዎች የአእምሮ ዝግጅት እንዲደረግላቸውም ይጠይቃሉ። ለአሜሪካ ድምጽ ራዲዮ፣ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን ለዘገባው እናመሰግናለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ እንገኛለን። በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ወደ ተከታዩ ዘገባ እንለፍ። ኮሮና ቫይረስ በመላው ዓለም ከተሰራጨና በሰዎች ላይ አካላዊ ጉዳት ማስከተል ከጀመረ በኋላ በተለያየ ዓለም ላይ የሚገኙ ከኮሮና ቫይረስ ያገገሙ ሰዎች በሚሰጡት ምስክርነት የሕመም ስሜትም ሆነ ምልክት ሳይታይባቸው በተለያየ አጠራጣሪ ምክንያት ምርመራ በሚያደርጉበት ጊዜ ኮሮና ቫይረስ እንደሚገኝባቸው ሲናገሩ በተደጋጋሚ ተሰምተዋል። የወሎው ዘጋቢያችን መስፍን አራጌ ያነጋገራቸው አንዳንድ ሰዎች ደግሞ የህመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው ሲነገራቸው በናሙና መመርመሪያ ማሽኑና በመመርመሪያ ባለሙያው ትክክለኛነት ላይ ጥርጣሬ እንደሚያጭርባቸው ተናግረዋል። የአስተያየት ሰጪዎቹ ጥያቄ የቀረበለት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ የተያዙ ሰዎች ላይ የሚታየው ምልክት የተለያየ መሆኑን ገልጾ አንድ ሰው ቫይረሱ እንዳለበት ለማረጋገጥ የግድ የህመም ስሜትና ምልክት ማሳየት አይጠበቅበትም ብሏል። በአማራ ሕብረተሰብ ጤና ኢንስቲትዩት ደሴ ቅርንጫፍ የኮቪድ-19 ምርመራ አስተባባሪ አዲሱ ተስፋዬ በክልሉ ምርመራ የሚካሄድበት መንገድም ዓለም የደረሰበትን ቴክኖሎጂ በመጠቀም መሆኑን አብራርተዋል። መስፉን አራጌ ተጨማሪ ዘገባ ያስደምጠናል። አቶ ጣሰው በጋሻው ሰሜን ሸዋ ዞን የፍራታ ግድም ነዋሪ ናቸው። የኮቪድ-19 ቫይረስ በምርመራ ተገይቶባቸው ተገቢውን የሕክምና ክትትልና እንክብካቤ አጠናቀው ወደ መኖሪያቸው ከተመለሱ ቀናት ተቆጠሩ። ደሴ በሚገኘው የቦሩ ሜዳ መጀመሪያ ደረጃ ሆስፒታል በለይቶ ሕክምና ውስጥ ለ16 ቀናት የቆይታ አቶ ጣሰው በአካባቢያቸው በሚኒሻነት ነው የሚታወቁት። በጸጥታ ማስከበር በዚሁ የጸጥታ ስራ ላይ ተሰማርቼ ባለውበት ጊዜ ነው ለኮቪድ ሕክምና ወደ ቦሩ ሆስፒታል የአመጣኝ አጋጣሚ ጋር የተገጣጠምኩት ይላሉ።

ወደ አስራ ሁለት ሰው ወደ ማቆያ ገባ። ከማቆያ እኔ የተገኘበት ባልፍና ወሰድ ድ ወሩ ገባሁ ይህ ነው የሚሉት። የህመም ስሜትም ሆነ ምልክት ባይኖራቸውም ስነ ልቦና የጫናውን ለመቋቋም ስፖርትን ቀዳሚ አማራጫቸው አድርገው ነበር። ለካ ሙከቴ ምንም ሰላሳ አምስት ሰላሳ ስድስት ሰላሳ አምስት ሰላሳ ስድስት ሰላሳ አራት ሰላሳ አንድ የመጣባቸው በሽታ ምንም ነገር የለ። ያኛው ልጅ ሀያ ሁለት ቀን ቆይቷል። እኔ አስራ ስድስት ቀን ቆይቻለሁ። በቃ አልጋ መያዝ የለብንም ስም የለም እየተጫወትን ማቆያ ህክምና ክፍል ቀና ቆይ ና በስጥተኛ ቀና ዞ ምን ስሜት የለም። ስፖርት እሰራለሁ። እንደውም እዚያ ሁለት ልጅ ነበር ታማኞች እኛ እያንቀሳቀሰው ስፖርት እያሰራሁ ነበር። በቦሩ ሜዳ የመጀመሪያ ደረጃ ሆስፒታል በነበራቸው ቆይታ የምግብ አቅርቦቱንና መስተንግዶውን አድንቀዋል። የህክምና ባለሙያዎቹን እንክብካቤና ክትትል የገለጹት ደግሞ የሌሎችን ህይወት ለማትረፍ በቅንነት የሚያገለግሉ በማለት ነበር። ዶክተሮቹ ሊመሰገኑ የሚገባው ቃል እንክብካቤያቸውና ተሳትፏቸው በጣም የሚመሰገን ናቸው እዚህ ያሉ አንደኛ የምክር አገልግሎታቸው ማደናገጥ ነገር የለም። አይዟችሁ፣ ጠንካራ ናችሁ ድና አላችሁ እናንተማ ወጣቶ ናችሁ። እኛ የሰማንያ ሰባበት እድሜ አዛውንት የምናድንን እንኳን እናንተ ወጣቶች እንኳን አርባ አመት ሰላሳ አመት የሆናቸው አይዟችሁ በማለት አለባችሁ እንዴት ነው ተሻሽሏል ተበድላችኋል ጧት ማታ በመጠየቅ እኔ በጣም ታላደንቃቸዋል። አልፉ ከዚያ በላይ እኔም በአስራ ስድስት ቀን ስ ነጻ ልዩ ነጻ መጣ ሁለቴ ሶስት ወስደ ነጻ አድርገው መርምረው ማለት ይሁን እንጂ በኮቪድ አስራ ዘጠኝ የናሙና መመርመሪያ ማሽንና በመርማሪ ባለሙ ትክክለኛነት ላይ ጥርጣሬ እንዳላቸው ይገልጻሉ። ቫይረሱ ሳይኖርብህ አለብህ ተብያለሁ የሚል አቋም አላቸው። አቶ ጣሰው ሰውየውን ጤነኛውን ሰው በሽተኛ በማድረግ እኔ አሁን እስከ እኔ አስር ቤተሰብ ነው አስር ቤተሰብ የተሰቃይቶ ቤቴ ተዘግቶ፣ ማህበረሰብ ተለይተው ተገልለው፣ ስንት ንብረት ጠፍቶ ወድሞ ነው የመጣው። እንደውም አካባቢ ተረብሽ ነበር። ትክክል ናቸው። ወረርሽኝ ነው ያሰጋ ይችላል፣ ሊሰረበሽን ይችላል። ግን ባለሙያ ጋር ያለው ስህተት በጣም ጥሩ አይደለም። ይስተካከል፣ ይሻሻል፣ እንደውም ተጠያቂ ሆን ነው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የኮቪድ-19 አደጋ ምላሽ የኮሚኒኬሽን ኃላፊ ተመስገን አየሁን አናግሬያቸው ነበር። አቶ ጣሰውን የመሳሰሉ ግለሰቦች የመመርመሪያ ማሽኑንና የባለሙያዎቹን ውጤት ከመጠራጠር አልፈው እስከ አለመቀበል የሚያደርሳቸው ምክንያት ምን ይሆን? አንደኛውና እና ዋናው ምክንያት እንደሆነ በአብዛኛው ሰው እንግዲህ በኮቪድ-19 ቫይረስ ላይ ተቤተባት ይባል ይህነ ምን ስሉል እንዲሰማ ወይም ደግሞ እንድታነም ሊጠብቅ ይችላል። ግን ከበሽታው ባህር አንጻር ሁሉም ሰው የኮቪድ-19 የሚገኝበት ሰው የበሽታ ስሜት ማያሳይት ነው። ለምሳሌ የዓለም ጤና ድርጅትን በሚያወጣው ሪፖርት እስካሁን ድረስ ያለው መረጃ መሰረት ከሰማንያ ፐርሰንት የሚሆነው ሰው ለምሳሌ ታማሚው ወይ ምልክቱን አያሳይም ወይ ደግሞ አነስተኛ ምልክት ነው የሚያሳይም። ስለዚህ በጣም ከፍተኛ የመታመን ስሜት ላይሰማ ይችላል። አንዳንድ ቦታ ኔጌቲቭ ወይም የለባቸውም ተብለው ውጤት የተነገራቸው ሰዎች ውጤቱ በስህተት ነው ኮቪድ አስራ ዘጠኝ አለባችሁ ወይም ፖዚቲቭ ሆናችኋል ብለው ወዲያውኑ የሚነገርበት አጋጣሚ እየሰማን ስለሆነ እንዲህ አይነቶች ውስጥ እንደ የውጤት ውስጥ መለዋወጣዎች ምርመራ ውጤቱ ላይ ሰዎች በጥርጣሬ ቢያዩት። በአማራ ህብረተሰብ ጤና ኢንስቲትዩት ደሴ ቅርንጫፍ የኮቪድ-19 ምርመራ አስተባባሪ አዲሱ ተስፋዬ በበኩላቸው አሁን የሚሰራበት የመመርመሪያ ማሽን ዘመናዊ እና አለም እየተጠቀመበት ያለ ነው ይላሉ። ያም ሆኖ ባለሙያዎችን ከማብቃት ጀምሮ አስፈላጊው የሙከራ ተግባራትና ቅድመ ዝግጅቶች ከተሟሉ በኋላ ወደ ስራ መገባቱን ጠቅሰዋል። ያለበትን አለበት የለበትን የለበትን ለማለት ስርዓቶች አሉት። የጥራት ቁጥር የሚባል ስርዓት አለ። አሁን እያንዳንዱ የሚጀምሩ ምርመራ የሚያደርጉ ተቋማት የኢትዮጵያ ረሰጤና ኢንስቲትዩት ነው መጀመሪያ ይህን ላቡ የሚያዘምነው የሚቆጣጠረው ስርዓት አለ። ስለዚህ እነዚህ መመሪያ ማሽኖቹን ያያል፣ በታወቀ ናሙና ይሞከራሉ። ያለበትን አለበት የለበትን የለበትን ማለታቸው ከተረጋገጡ በኋላ ምርመራ መርመሪያ እንዲያደርጉ የሚደረገው በሌሎች ጥቃቅን ስህተቶች ችግሮች ቢፈጠሩ እንኳ መመርመሪያውንና የባለሙያውን ብቃት እስከ መጠራጠር የሚያደርስ መሆን የለበትም፣ ሲሉ ያስረዳሉ። ማንኛውም በሽታ በላብራቶሪ የለውም ማለት ሰውየው ነጻ ነው ማለት አይደለም። በሚያሳዩ ምልክቶችና በሚያረጉት ባህሪያት ነው የሚወሰነው። ውሳኔ ካወሳሰዱ ከናሙናው ከመጀመሪያውኑ ጋር ከአጓጓዝ ጋር እነዚህ ረቂቅ ተዋሳያኖቹ የሙቀት ልኬቱ ከአራት በላይ ከሆነ ይቀንሳሉ። ስለዚህ ይሄ ከሆነ ደግሞ ማሽኖ መርምሮ ላያገኘው ይችላል የለውም ናሙናው ጋር ከመጀመሪያው ገና ሰውየው ጋር እያለ ግን የወሰነው ናሙና ግን አይወክልም። ለምን የሚያመጣው ሰው ይህን እንዲያደርግ እንደ ባለሙያዎቹ የመመርመሪያ ማሽኑ የሰውነት በሽታ ተከላካይ ሕዋሳትን አንቲቦዲን ሳይሆን ቫይረሱን የሚመረምር በመሆኑ ውጤቱ እጅግ ለትክክለኛነት የቀረበ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራገኝ ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። አድማጮች ስልክ ቁጥራችንን እናስታውሳችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያ ሆነች፣ ዋና አዘጋጅ ትስታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሁኑ። በተከታዩ ዝግጅት ወደ ትግራይ ክልል እንውሰዳችሁ። ሰሞኑን በትግራይ ክልል በምስረታ ላይ ያለና ትግራይን ገንጥሎ አገር ለማድረግ እሰራለሁ የሚል ፓርቲ አመራር አነጋግረን ሀሳባቸውን ማስደመጣችን ይታወሳል። ያንን ተከትሎም በጉዳዩ ላይ ሌሎች ሀሳቦች ያሏቸውን ሰዎች ይዘን እንደምንቀርብ ቃል መግባታችንም አይዘነጋም። በዚህም መሰረት ሀሳባቸውን የጠየቅናቸው የአረና አመራር የትግራይ ሕዝብ እና ትግራይ የኢትዮጵያ ማዕከል ነው ብለዋል። ትግራይ ሀገር መሆን አለባት የሚል ሀሳብና አላማ ይዞ የተነሳውን ፓርቲ አቋምም እንደማይቀበለው አስታውቋል። የትግራይ ሕዝብ ወደ መገንጠል የሚያሳስበው ታሪካዊም ሆነ ስነ ልቦናዊ ምክንያት የለምም ብሏል አረና ዘጋቢያችን ሙልጌታ ጽብሀ የአረና ለሉዓላዊነት እና ዲሞክራሲ ፓርቲ ሕዝብ ግንኙነት አቶ አምዶም ገብረስላሴን አዲስ በተቋቋመው ፓርቲ አላማ ዙሪያ አነጋግሯቸዋል። ቀጥሎ ይቀርባል። በቅርቡ በትግራይ ክልል አንድ የፖለቲካ ፓርቲ ተመስርቷል። ይህ የፖለቲካ ፓርቲ ከሌሎች የትግራይ ፓርቲዎች በተለየ መልኩ ትግራይ ሀገር ልትሆን ይገባል ብሎ የሚያምን ፓርቲ ነው እና የዚህ ፓርቲ አቋም እንደ አረና እንዴት ነው የምትገነዘቡት? አረና የትግራይ ህዝብና ትግራይ የኢትዮጵያ ማዕከል ነው። መጀመሪያ የተጠነሰሰበት ዋና የኢትዮጵያ አካል ነው። ኢትዮጵያ ማለት ከትግራይ ነው፣ ሌሎችም እንደለሆነው። የትግራይ ህዝብ ወደ መገንጠል የሚያሳስብ ታሪካዊም ስነልቦናውም ምንም ምክንያት የለም። ግን እንደ አጀንዳ ይሄ ፓርቲ እንደዛ ብለው ሲመጣ አዲስ አይደለም። ሕወሓትም ለተወሰነ ጊዜ ለአጭር ጊዜም ቢሆን የመገንጠል ትግራይ ሪፐብሊክ አደረጋለሁ ብሎ ተንቀሳቅሶ ነበር በመጀመሪያ አካባቢ። አሁንም የዚህኛው በህገ መንግስታችን ጭምር የመገንጠል መብት ብሎ አቅርቧል። አረና ግን የትግራይ ህዝብ መስዋዕትነት ሁለንተናውን ሰጥቶ የመሰረተውን ሀገር ጥሎ ለየትም አይሄድም። ትግራይ የሀገረ መንግስት ዋና ማዕከል ነበረች። ማዕከል በነበረችበት ጊዜ ደግሞ ወደ ልማት፣ ወደ ተሻለ ለውጥ መጓዝ የቻለችበት በተለይ የአክሱም ስልጣኔ ጊዜም ሲያነሱ ሰምተናልና አክሱም ስልጣኔ መውደቅ ከጀመረ በኋላ ግን ትግራይም ወደ ቁልቁሎት ጉዞ ጀመረች። ይህንንም ዋና ምክንያቱ የሀገረ መንግስት መሰረታዊ የነበረውን ስለፈረሰ ነው ብለው ያነሳሉ። አሁን ሀገር ስላልሆንን ነው የወደቅነው፣ የሚባለው መጀመሪያ ሀገር ነበርን እ በነሱ አገላለጽ ለምንድን ነው ከዛ ስልጣኔ መውደቅ የጀመርነው የሚል ጥያቄ መመለስ ነበረባቸው። ትልቅ ማማ ላይ ለምን መውደቅ ጀመርን የሚል መመለስ አለበት። አሁን ሀገር የሆነ የትኛውም ህዝብ እድገት ያመጣል የሚል ሳይነስ በጣም ኋላ ቀር ነው አስተሳሰቡ። ምክንያቱም የአፍሪካ ሀገሮች በቅኝ ግዛት ነበሩ፣ ከዛ በኋላ ሀገር ሆኑ። ሀገር ስለሆኑ አልተለወጥም? ሀገር መሆኑ በራሱ ለውጥ አያመጣም። ለውጥ የሚያመጣ ዲሞክራሲ መኖር አለበት። የሀሳብ ነጻነት መኖር አለበት። ኢኮኖሚ አማራጮች፣ የፖሊሲ አማራጮች መኖር አለባቸው። የተሻለ ፖሊሲ ይዞ የህብረተሰብን ጥያቄ በሚመልስ መልኩ ስራ የሰራ ህዝብ ነው የሚለወጠው እንጂ ሀገር መሆኑ ራሱ የእድገት ምንጭ ሊሆን አይችልም። ከዚህ ጋር ተያይዞ ደግሞ የሚነሳው አንድ ጉዳይ አለ። ትግራይ የኢትዮጵያ ማዕከል ነበረች፣ የአክሱማዊ ስልጣኔ ጊዜ ግን ለትግራይ ወይም አሁኑ ላለው የኤርትራ የተወሰነ ክፋል እንጂ ያለችውን አሁን ኢትዮጵያ አይመለከታትም። አሁን ያለችው ኢትዮጵያ የአንድ መቶ ሰላሳ አመት ወይም ከአስራ ስምንት ዘጠናዎቹ አካባቢ የተመሰረተች ሀገር ነች ብለውም ያነሳሉ። ሱማየት ሲቪላይዜሽን ከየት እስከ የት ነው ብሎ ማየት አለባቸው እንጂ ማዕከል ብቻ ነው ማለት ስህተት ነው። እስከ ደቡብ አረቢያ፣ እስከ አረቢያ፣ እስከ ግብጽ፣ እስከ ሱዳን ተቀረው ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያም ጨምሮ የነበረ ታላቅ ግዛት ከአለምም አሉ ከሚባሉ ስልጣኔዎችም አገሮችም ማዕከል የነበረ አክሱም ማዕከል አድርጎ ማለት ነው። የነበረ ስልጣኔ እዚች ኤርትራና ትግራይ ብቻ ነው ማለት ከተናገሩትም ትልቅ ነበርን ከሚሉትም ሀሳብ የሚቃረን ነው። እና ይሄ ጉዳይ ከ19 ምናምን መጣች የሚለው ይሄም ስህተት ነው። በአለም ታሪክ ውስጥ መታወቅ ያለበት የመንግስትነት ቦታውን ለቆ ማያውቀው እንደ መንግስት ከአክሱማዊ ስልጣኔ ጀምሮ እስካሁኑ የመንግስትነት ክፍተት ያልፈጠረ ኢትዮጵያ ነው። ኢትዮጵያ ማለት ከአክሱም አየት ስልጣኔ ጀምሮ አሁን ትግራይ ላይ ያለው ነው እና ይሄ በዚህ ምክንያት ነው። በዚህ ምክንያት ነው የሚለውን ሸፍጥ ነው። ለራሳቸው ለመገንጠል እንደሚመቻቸው ታሪኩም እያጣመሙት ነው። በአሁኑ ጊዜ በኢትዮጵያ ያለውን ችግር አለ። በዚህ የኢትዮጵያ ችግር ደግሞ የሀሳብ መቃረን አለ። ይህንን የሀሳብ መቃረን አንዱ የፌዴራሊዝም ስርዓት ይደግፋል፣ አንዱ አህዳዊ ስርዓት ይደግፋል፣ ሌላውም ደግሞ እኛ በቁጥር ብዙ ነን ብለው አሶስት ወይም ሌላ ብሔሮችን እኛ ዋና እንሆናለን ሌላውም ደግሞ ተከታይ ሆኖ ከእኛ ጋር ይሆናል ብለው የሚያነሱ አሉ። ስለዚህ ይህንን ሀሳቦች እርስ በርሳቸው የሚጋጩና የማይስማሙ ስለሆኑ በዚህ ውስጥ ደግሞ መታገል በዚህ ውስጥ ደግሞ ጊዜያችን ማጥፋት አንፈልግም። የማይታረቅ ሀሳብ ነው ለብዙ ብዙ አመታት ቆይቷል። በዚህ በማይታረቅ ሀሳብ እንዴት እንቀጥላለን የሚል ሀሳብም ይነሳል። የፖለቲካ ፓርቲ ሲፈጠር የተለያየ ሀሳብ ሲኖር ነው እንጂ አንድ አይነት ሀሳብ ቢሆን አንድ ላይ ይጠቃልላል። የተለያዩ ብሔር ብሔረሰቦች ስላሉ አይደለም፣ የተለያየ ሀሳብ ስላለው ነው። እንደ ህዝብ ትግራይ ላይ ለምሳሌ እስከ ሰባት የሚደርሱ ፖለቲካ ፓርቲዎች አሉ። እነዚህ ለምን አይታረቁም? የተለየ ሀሳብ ስላላቸው ለትግራይ ክልል መፍትሔ የሚሆነው የኔ ሀሳብ ነው ስለሚሉ። ከታረቁ ግን መፍትሔው አንድ ነው ማለት ነው። ስለዚህ ለፖለቲካ ፓርቲ ሆኖ መቀጠል አያስፈልግም እና በኢትዮጵያ ያለው የማይታረቅ የሚባል ፖለቲካ የለም። የተሻለውን ያለውን ህዝብ ነው የፈለገውን ይመርጣል። ከዛ ፌዴራሊዝሙን መሬት ላይ ማውረድ ነው እንጂ እንደ በፊቱ በህገ መንግስት የተሰጠውን በፓርቲ አይዲዮሎጂ ማፍረስ፣ እሱ ነው እያጣላን ያለው እንጂ ሀቅኛ ዲሞክራሲያዊ ስርአት ተፈጥሮ በኢትዮጵያ ያለውን የፌዴራሊዝም ስርአት ተገራ ቢሆን እያንዳንዱ ክልል የራሱ ፖሊሲም ማውጣት ይችላል የራሱ የማይቃረን ወይም የማይጣጣም እየተባለ ያለውን በክልሉ ማሳካት ይችላል። ለምሳሌ ትግራይ መንግስት ሆኖ የመጣው ፓርቲ ለክልሉ የሚመጥን ፖሊስ አውጥተው ማልማት ይችላል። የቆየው መንግስት ይህን አይፈቅድም ነበር። ምክንያቱም በአይዲዮሎጂ ደረጃ ማለት ወደ አንድ ማዕከል መምጣት አለብህ ይላል እና ይሄ የስርአቱ ችግር እንጂ የህዝቦቹ ችግር አይደለም። እንደ የሀብተግነታቸው፣ እንደ ሪሶርሱ፣ እንደ የፍላጎታቸው የራሳቸውን ራሳቸው ማስተዳደር ይችሉ ነበረ እና ይህ የማይታረቀው የሚለው ተቀባይነት የለውም። ጭቆናን ቢኖር ግፍን ቢደርስ ሀገር መመስረት ፈልጋለሁ የሚል ከህዝቡ አካል የሆነው እንደ ፓርቲ ቢቋቋም፣ እንዴት ነው በአንድ ሀገር ውስጥ እየተጨቆነ ይኑሩ ብላችሁ ታምናላችሁ? በኢትዮጵያ ጭቆና ነበረ፣ አሁንም አለ። ለምሳሌ ሀያ ሰባት ዓመት የጨቆነው ከትግራይ የመጣው ህወሀት ነው። ኢህአዴግ እሱን ነው የሚያሽከረክረው። ስለዚህ እንደዚህ ከሆነ ከትግራይ መገንጠል አለብን ማለት ነው። ምክንያቱም አሁንም አለ፣ በዚች ሰዓትም የትግራይ ህዝብ እየተጨቆነ ነው። እስኪ ወዴት ይገንጠልሽ? ጭቆናን ለመሸሽ መገንጠል መፍትሄ አይደለም። ጨቋኙን ታግለህ መጣል ነው። ለምሳሌ ደርግን ጨቋኝ ነበረ። የትግራይ ህዝብ፣ ሌላውም ህዝብ ተዋግቶ አሸነፈው። ቢያንስ ሕገ መንግስት ያለው የተወሰነ የስሙላ ምርጫ ያለበት የተወሰነ እንኳን የተወሰነ ለውጥ አለ። እስከ የት ነው መገንጠል? ለምሳሌ እንደ መቀለ ህዝብ፣ ህወሓት ጨቋኝ ስለሆነ የመቀለ ህዝብ መገንጠል አለበት ከትግራይ ማለት ስህተት ነው እና ለጭቆና ዋና መፍትሄ መገንጠልና መሸሽ ሳይሆን ጠንክረህ ታግለህ በህዝብ የተመረጠ መንግስት መፍጠር ነው። ለአሜሪካ ድምፅ ሙልጌታ አጽቡሃ መቐለም። ሙልጌታ አጽበሃን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የሚመጣው የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም። But then I don't know. <laughs>